የኢትዮጵያ ወቅታዊ የፖለቲካ ይዞታና የመንግስት አስተዳደር፣ በዲሞክራሲያዊ የለውጥ ሂደቶች የተቃዋሚዎች ሚናና የህዝብ ተሳትፎ ባለፈው ሳምንት የተጀመረው ውይይት ትኩረት ያደረገበት ጭብጥ ነው። ቀዳሚው ውይይት ከአንድነት ለፍትህና ለዲሞክራሲ ዋና ጸሐፊ አቶ አስራት ጣሴ ከኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝደንት አቶ ሙሼ ሰሙና ከሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ጋር ነበር የተካሄደው። በቃላችን መሠረት ቀጣዩ ከሁለት የኢትዮጵያ ፖለቲካ ጉዳይ ተከታታዮች ምሁራን ጋር የምናካሂደው ውይይት ነው። ተወያዮቹ የአዲስ አበባ ዩኒቨርሲቲ ፍልስፍና መምህር ዶክተር ዳኛቸው አሰፋና አቶ ግዛው ለገሰ ከዋሽንግተን ናቸው። አሉላ ከበደ ነው ያወያየው። እሺ፣ አመሰግናለሁ። የኢትዮጵያ ፖለቲካ አሁን ያለበትን ሁኔታ ስናይ በአንድ በኩል የመንግስትን ስልጣን የያዘው በፖለቲካ አስተሳሰብ ደረጃ ግራ ዘመም የሆነ የፖለቲካ ይዘት ያለው ድርጅት ይገኛል። ይህም ስልጣንን ከህዝብ ባለቤትነት ነጥቆ ሁሉንም የስልጣን ዘርፎች በራሱ ቁጥጥር ስር አድርጎ የያዘ ሆኖ እናገኘዋለን። በአንጻሩ በተለይ በተቃዋሚ ቡድኖች ውስጥ ያለውን መንግስት በመቃወም ደረጃ ሰፊ የህዝብ ድጋፍ ሊያገኝ የሚችል ነባራዊ ሁኔታ ቢኖርም በሪዮት አለም ደካማ ድርጅቶች፣ ነገር ግን በፕሮቴስት ፖለቲካ ወይንም በተቃዋሚ ፖለቲካ ውስጥ ውጤት ላይ ያልተመረኮዘ ግን ብዙ ስራ ለመስራት እና ብዙ መስዋዕትነት ለመክፈል ፈቃደኛ የሆኑ ድርጅቶች እናገኛለን። አብዛኛዎቹ የኢትዮጵያ የፖለቲካ ድርጅቶች በአስተሳሰብ አገዛዝ ላይ ያለው ፓርቲ ቢወድቅም ለኢትዮጵያ ህዝብ ሊመጣ የሚችለው የነጻነት ውጤት አጠያቂ ሆኖ ይገኛል። መልካም፣ ዝርዝሮች እንመለከታለን። የተቃዋሚ ፖለቲካ ፓርቲዎች በተናጠል ከሚያራምዱት የፖለቲካ ፍልስፍናም ሆነ ተጨባጭ ሁኔታዎችን ለመመርመር እንሞክራለን። መንደርደሪያውን ዶክተር ዳኛቸው ለእርስዎ ምድል ልስጥ። እንዴት ይመለከቱታል የወቅቱን የኢትዮጵያ ፖለቲካ ይዞታ? ወል እኔ እንዴት መሰለ የሚታየኝ ጊዛው ካለው መጀመሪያ የመስማማቸው ነገሮች አሉ። አንድ ሁለት ነገሮች ለማቅረብ አንደኛ የቅንጅትና የሁደት ጥያቄ አለ። ምንድን ነው እነኝህን ድርጅቶች አዲስ አበባ ያሉትን ትልልቆቹን አብሮ የማያሰራቸው የሚል ወሳኝ ጥያቄ አለ ብዬ አምናለሁ። በዚህ ዙሪያ ዶክተር ያዕቆብ ቅስቀሳ እኔም ለተወሰነ ወራት ተሳተፍ ያለሁ እነኝን ለማገናኘትና ከዛ አንዳንድ ነገሮች ሀሳብ ማጋራችሁ ይኖረኛል። እንዲሁ በአጭሩ ለማስቀመጥ ምንድን ነው አንድ ሲንድረም አለ። በኢትዮጵያ አጠር ያለ የፖለቲካ ታሪክ ውስጥ የኦፖዚሽን ታሪክ ከኢፒአርፒ እስከ ቅንጅት ምንድን ነው አንድኛው ፓርቲ እኔ ትልቅ ነኝ፣ የተቀራችሁት በኔስር መሰባሰብ አላችሁ የሚል አመለካከት አለ። ይሄ መቀረፍ አለበት። በኔስር ተካተቱን ያላቸውም ኢፒአርፒ እነ ሚየሶንም ሌሎችም በአንድ በኩል ነው መ አሁን ፒ አር ፒ መውጣሳል አለ ሁለተኛ ደግሞ የማለት ደርግ ደግሞ አካባቢ ሲሰባሰቡ ነበር የሚለው ጸሐፊ እንደተረከው ሚየሶን እንደ እኔ ትልቅ ፓርቲ ነኝ፣ እንዴት ነው ከነኝ ጫጩት ነገሮች ጋራ የምሰባሰብ እንደነበረው ዘግቦታል። ሶስተኛ ደረጃ በምንሄድበት ጊዜ ደግሞ ከዛ በኢህአደግ ዘመንም መያድ ትልቁ ኔነኝ የሚል ስሜትም ነበረው። ይህ አለ አሁን ባለንበት ነው ብለ እኔ ከዶክተር ያዕቆብ ጋር ኢንጂነር ኃይሉ ሻውል ቤት ሄደን አልደጋግመን። ፕሮፌሰር መስፍንም አነጋግሯል። እሱ ሊንባሎን በዚህ ይሹ ሌሎቹን አነጋግረዋል። አንድነት፣ ሌሎቹ አሁንም ስሜት ያላቸው ፓርቲዎች አሉ። እኔ በዚህ ላይ አሁን አንድነት ላይ ነው ካርዱንም አስቀምጠው። እኔ ትልቅ ነኝ፣ ሰላሳ ሁለት ፓርቲ አዘጋጅቻለሁ አሉ። ይህን ብያለሁ፣ ይህን ብያለሁ እና ከፈለጉ እኮ እንደው በእኛው ስር ሊመጡ ይችላሉ የሚል አንድ ግድፈት እዚህ እናያለሁ። እኔ ንገር እኔ ማንም ፓርቲ አባል አደረሙ ለማዳላት አለን ሽማግሎቹ አስረክበው ለመልቀቅ ሬዲ ናቸው። ደግመው ደጋግመው ለኢንጂነሩ የነገሩት ፕሮፌሰር መስፍንም ይደግፋሉ። ይህን ቅንጅቱን እንደገና ሪፎርም ላይ ተደርጎ ተጠናክሮ እንደሚመጣ ችግር ያለው ልዛል አንድ ያህል ሁለት ምንድን ነው እኔ እስከሚታየኝ ድረስ ተቃዋሚ ኃይሉ በፕሮፓጋንዳና በሀሳብ መሃል ልዩነት መኖሩን ብንም ማስመራለሁ። ለምሳሌ ኢሳት ኢሳት እኮ ስራቸውን እየሰሩ ነው። የሚገርም ስራ እየሰሩ ነው። የኢሳት አቋም የመደራደሪያ ፖሊሲ ሊሆን አይችልም። ፕሮፓጋንዳ ኢዝ ቬሪ ቬሪ ኢምፖርታንት ለፖለቲክ፣ ግን ምድር ላይ መከራከሪያ ሊሆን አይችልም ዲስኮርሱ ትናንትና ከአንድ እቴ ጋር ስናወራ ምናለች ሀያ አንድ አመት ኢህአደግ ቀስ በቀስ ዲስኮርሱን ስፒቹን እየለወጠ መጥተዋል አለች። የኦፖዚሽኑ ሲኒ በሊደርሽፑ አካባቢ የስፒች ለውጥ የለም፣ የዲስኮርስ ለውጥ የለም። የመነጋገሪያ ሀሳቦች ይዘት አልተለወጠም ነው የሚሉ። አልተለወጡም። እነሱ እየለወጡ የባንዲራ ቀን ይላል፣ የአንድነት ቀን ይላል፣ ሽፍት ያደርጋሉ። በምንፈልገው ደረጃ ሊሄዱ ይሆናል ግን ሲታገሉ ታያለ። ይሄ መሆን አለበት። ዶክተር ዳኛቸው የተቃዋሚ ፖለቲካ ድርጅቶችን ይዞታ የሚመለከተውን አንስተዋል። ወደ እሱ ፈጥነን እንመለሳለን። ለመንደርደሪያ አንድ ጥያቄ አንስቼልዎት ነበር የተቃዋሚ ፖለቲከኞች ወይም ፖለቲካ ድርጅቶች ብቻ ሳይሆን ገዢውንም፣ ህዝቡንም የሚመለከተውን ዛሬ ያለውን በተጨባጭ የሚታየውን የኢትዮጵያ ፖለቲካ ምህዳር፣ በተለይ ደግሞ ከጠቅላይ ሚኒስትር መለስ ህልፈት በኋላ ሌላ አዲስ ምናልባትም ብዙዎች እንደሚሉት ከመሰረቱ ያልተቀየረ የሚባለውን የሽግግር ወቅት ሁኔታ እንዴት ይገመግሙታል? ስለ ኦፖዚሽኑ ችግር እና አንዳንድ ነገሮች እናውራ ስለተባለ ነው እንጂ ምህዳር የተባለው ነገር በጣም እየተጣበበ እየተጣበበ ስለመሆኑ ፎረሙ አለም ወይ መዋየት የመናገር የመሰብሰብ በጣም አስቸጋሪ ሁኔታ እኮ ነው ያለው። ከናይንቲ ሰብን በኋላ እኮ በየአመቱ በየወራቱ እየቀነሰ ነው የመጣው የመብት ጉዳይ የነጻነት ጉዳይ እና ተቃዋሚ ሀይሎች እኮ መፈናፈኛ የሌለባቸው ቦታ ላይ እንዳሉ ግልጽ እኮ እንደ እያየን ነው ገንዘብ ከፍለው ራት እንበላለን ያሉበት ቦታ ሁሉ ገንዘባችሁን እንመልሳለን ሂዱ እየተባለ ነው፣ በገቨርንመንት ፕሬሽር። በየቀበሌው የት ቦታ ነው አዳራሽ የምታገኘው? እና ሲሪየስ የሆነ ፕሬሽር አለ። በጣም ችግሩ እንዴት እንደው እየተሻለ ይመጣል ሲባል እየጠነከረ የሚመጣበት ይሄ ሆኖም ነው የምልህ። ይሄ አስቸጋሪ ሁኔታ ያለ፣ ይሄ እንደተጠበቀ ሆኖ ተቃዋሚ ሀይሉ ከእኛ በኩልስ ምን የጎደለ አለ? ምን ማድረግ እንችላለን መባላት ነው ምክንያቱም ሰው ነጻ ነ ዝም ብሎ ሙሉ ለሙሉ የሚታፈን ነገር አለ። ሰው ሊታገል ይችላል፣ ቀዳዳውን ለማስፋት ይቻላል። መታገል አለ እንጂ በዛኛው በኩልማ ያለቀ ነው። በቃ እኔ የልማት መንግስት ነኝ በቃ ለዥመሴን የማገኘው ብዙ ድልድይና ብዙ መንገድ ሰርቼ ዝም ብለህ ተሰልፈ አድንቅ ነው የሚለው በቃ ከዛ በኩል። እንደው በዚህ በኩል ምን ማድረግ ይቻላል ለማለት ነው። መልካም ነባራዊ ሁኔታዎች ምን ይመስላሉ? እነኚህ ሁኔታዎች ባሉበትም ተቃዋሚ የፖለቲካ ድርጅቶችና መሪዎች እንዲሁም ህብረተሰቡ ምን ማድረግ ይችላል? በኢትዮጵያ ዲሞክራሲ እንዲሰፍን እድገት ለውጥ እንዲመጣ ምን መሆን አለበት? ምንስ እየሆነ ነው? በተጨባጭ አሁን ያለው እያልን ነው። ከተቃዋሚዎች ሚና አንጻር ዶክተር ዳኛቸው ለመንደርደሪያ የሚሆኑ አንዳንድ ነጥቦችን አንስተዋል። እየፈታታን በዝርዝር ለመመልከት እንሞክራለን። አቶ ግዛው እርሶስ ምን ይላሉ? ሎላ የእኔ እንደሚከትለው አድርጌ ለግለጸው። በእኔ ግምት ኢትዮጵያ ውስጥ የምናደርገው ትግል ዋናው መሰረቱ ወይንም ግቡ ምንድን ነው የሚለውን ስመልስኔ ሁለት የተያያዙ ነገሮች ይታዩኛል። አንዱ የኢትዮጵያ ህዝብ በኢኮኖሚ በልጽጎ ሙሉ ነጻነቱ ተጠብቆ የሚኖርባት አገር ለማድረግ ነው ነው መልሱ። ይሄንን ለማድረግ፣ እዚህ ቦታ ላይ ለመድረስ መሰረቱ ምንድን ነው የሚለውን ብናይ በእኔ እምነት የኢትዮጵያ ሕዝብ በኢኮኖሚ እንዲበለጽግ ሰላም ያስፈልጋል። ሰላም እንዲኖር ደግሞ የኢትዮጵያ አንድነት ለብልጽግና ብቻ ሳይሆን ለነጻነት አስፈላጊ ነው ብዬ አምናለሁ። ኢህአዴግ የሚከተለው ፖለቲካ ወይንም ሰፋ አድርጎ ለማቅረብ የብሔር ፖለቲካ ይሄንን አያደርግም ነው። ይሄንን ያመጣሁት ምንድን ነው? በተቃዋሚዎቹ ውስጥ ኢህአደግን ከመቃወም ውጪ በሁለት ክፍል ልናያቸው እንችላለን። አንዱ ምንድን ነው? ከቲፒኤልኤፍ ባለመስማማት የስልጣን ብቻ ጥያቄ አድርገው በአይዲዮሎጂ በፍልስፍና የኢህአደግን አላማ የሚከተሉ ማለት የብሔር ጥያቄን እንደ ዋና እናት አድርገውና አገር ለመመስረቻ ዋናውን መመዘኛ አድርገው የነጻነትን ትርጉም ራሱ ከወል መብት ጋር የሚያያይዙ ድርጅቶች አሉ። በመድረክ አካባቢ ያሉ በሙሉ እዛ ውስጥ ልናስገባቸው እንችላለን። በውጭም ካሉት እንደዛ አይነት ነገሮች አሉ። አንዱ ይሄ ነው። በሁለተኛ ደግሞ ተቃዋሚ ውስጥ አሉ የምንላቸው በግለሰብ መብት ኢትዮጵያን ለመመስረት ኢትዮጵያ ውስጥ ያሉ ቋንቋዎች፣ ባህሎች በእኩልነት መከበር አለባቸው። ይሁንና ግን ይሄንን ተግባራዊ ለማድረግ ዋናው መሰረት የግለሰቦች ከዘር ከዘርና ከሃይማኖት ውጪ የእነዚህ ሰዎች መብት መከበር ነው ብለው አርጊው የሚያደርጉ ድርጅቶች አሉ። ሁለቱን ስንከፍል በአንጻሩ የአለንን ስራ ደግሞ በሁለት መልክ ማየት አለብን። አድማጮች፣ ቀደም ሲል የሰማችሁት ውይይት አልተቋጨም። ነገ ቅዳሜ፣ ሁለተኛው ክፍል እንደሚቀርብ ከወዲሁ እናስታውቃለን።